ባናሳቅ ተደባልቀው እናውቃለ ቀምሰናቸው ከፍዝቆን የፍቅር ቀን ጥቂት ዘርዘር ያለ ታሪክ አለው። ጊዜ ካለ ነው በኋላ እንመለስበታለን። ለማንኛውም በአዲስ አበባና በተለያዩ የኢትዮጵያ ከተሞች ውስጥ እየተለመደ መምጣቱ ይታወቃል። በተለይ በአዲስ አበባ ዩኒቨርሲቲ ግን የዘንድሮ የፍቅር ቀን ለየት ባለ ሥራ ተግባር ነው የሚከበረው ወይም እየተከበረ ያለው። የዘንድሮውን ብቻ ሳይሆን ያለፉት ጥቂት ተከታታይ ዓመታትም በዚሁ መንፈስ ተከብሯል። የሎው ሙቭመንት ወይም ቢጫ ንቅናቄ የዚህ የአዲስ አበባ ዩኒቨርሲቲ አዲስ ባህል መስራችና አንቀሳቃሽ ነው። ጽዮን ግርማ ተጨማሪ ዘገባ አላት። በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከልና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው። ዘ የሎ ሙቭመንት ወይም የቢጫው ንቅናቄ ካለፈው አምስት ዓመት ጀምሮ ደግሞ በየዓመቱ የሚከበረውን ቫላንታይንስ ዴ ወይም የፍቅረኞች ቀን በልገሳ የተገኘን ማዕከፍ የስጦታ አበባ በመሸጥ የሚገኘውን ገቢ በአዲስ አበባ ዩኒቨርሲቲ ገብተው የመማር ዕድል አግኝተው ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀምር የመምህርት ብሌን ተማሪ የነበረችው ህሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። ቀኑን ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብነው፣ ትላለች። ለምሳሌ ሞዴ፣ ሳሙና የመሳሰሉ ችግሮች አለባቸው በጣም ብዙ ሴቶች አሉና፣ ይህንን ደግሞ ተደርጎ በደንብ አድርገው እንደሚፈልጉት አይማሩም፣ አቋርጠው የሚወጣሉ በጣም ብዙ ችግሮች አሉና፣ ያንን አይተን እንዴት አድርገን ብር አሰባስበን ሴቶች መርዳት እንችላለን ብለን አስብንና፣ ከራሳችን ውጭ የራሳችን በየግላችን ከመረዳ ውጭ ክሬቲቭ የሆነ አይዲያ አስበን ቫለንታይንስ የተመረጠ ነው። ቫለንታይንስ አዲስ አበባ ውስጥ ይከበራል። ያው ባህል ነው አይደለም የሚለው ክርክር ውስጥ እንዳለ ሆኖ ይከበራል እንደ ኢንተርናሽናል ኮሚኒቲ ሀብ ስለሆነ ከተለያዩ ካልቸሮች መጡ ሰዎች እዚህ ስላሉ ይከበራልና ያንን ተጠቅመን ለምን ለሰዎች አበባ እያደረስን ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያ የሆኑ ካርዶች የማምሩ ሰርተ እየሸጥን ለምን ብር እናሰባሰብን ብለን ሁለት ሺ አስራ ሶስት ላይ የመጀመሪያውን የቫለንታይን ስቴ ፈንድሬዘራችን እናዘጋጀን። አሁን የምናዘጋጀው አምስተኛ አመታችን ናክቹዋሊ ይህን ነገር ስናዘጋጅ ሁለት ሺ አስራ ሶስት ላይ አራት ሺህ ብር ነበር ያገኘነው። እዛው ጊቢ ውስጥ መሸጥ ነው፣ አዲስ ዩኒቨርሲቲ ውስጥ። ከዛ አርባ ሁለት ሺህ ብር አገኘን። ከዛ መቶ ሰባት ሺህ ብር አገኘን ከዛ አሁን አምና መቶ ስልሳ ስምንት ሺህ ብር አገኝተን ሰማንያ አራት ተማሪዎች እንረዳበታለን ና ዩኒቨርሲቲ ውስጥ አሁን ደግሞ በዚህ ዓመት ሁለት መቶ ሺህ ብር እና ከዛ በላይም ከቻልን እናገኛለን ብለን ነው የምናስበው የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ሰው ያደርሳሉ። ከዛ በሚገኘው ገቢም በ2000 የኢትዮጵያ ብር አንዲት ሴት ተማሪ ለአንድ ዓመት ይረዱበታል። የንቅናቄውን መስራች ብሌን ሳህሉ ከዚህ በፊት ለአሜሪካ ድምፅ ስለ ተማሪዎቿ ችግር ስታስረዳ ችግራቸው ስር የሰደደ ተጽዕኖ ያሳርፍባቸዋል ብላ ነበር። የአዲስ አበባ ዩኒቨርሲቲ እንግዲህ እንደምታውቁት በጣም በብዙ ሺዎች የሚቆጠሩ ተማሪዎች አሉበት። የተለያዩ ግቢ ውስጥ በተለ ግቢ እኛ የምናውቀው ዶርም ውስጥ እንኳን እኔም ተማሪ በነበርኩበት ሰዓት ብዙ ተማሪዎች አሉ። በብዙ ጥረት፣ በብዙ ልፋት ዩኒቨርሲቲ ይገቡና ግን ቤተሰቦቻቸው ምንም ሊያደርጉላቸው ስለማይችሉ አንድ ሲኒ ሻይ መጠጫ እንኳን የኪስ ገንዘብ የሌላቸው አንዳንድ ጊዜ ሳሙና ለመግዛት እንኳን የሚቸገሩ ተማሪዎች ነበሩ። እና ጥሩ ጓደኛ ከሌላቸው የሆነ ሰው አይቶ አስተውሎ ክፍተቱን የሚሞላ ሰው ከሌላቸው በጣም ብዙ ችግር ውስጥ የሚገቡ ተማሪዎችም ነበሩ። እስከምን ድረስ ይሄዳል መስለሽ? አንዳንድ ሴት ተማሪዎች የወሲብ ንግድ እስከ መሰማራት ድረስ ይሄዳሉ። ያኔ ደግሞ ይህም ችግር ሆኖ በተማሪነታችን ወቅት ራሱ አንዳንድ ሴት ተማሪዎች ያንን ችግር ለመፍታት ራሱ ጥረት እናደርግ ነበረ። ያንን ያህል ጥልቀት ያለው ችግር እንዳለ ራሱ አይታወቅም። አንዳንድ የግቢውን ስታዩ ማንም ሰው አይገምትም። ለአንዱ ትልቁ ሴቶች ተማሪዎች የሚጎድላቸው ነገር ምንድን ነው? በየወሩ የወር አበባ ገበያ ወይም ደግሞ የሳኒታሪ ፓድ የምንለው ሞዴስ መግዛት አለመቻል ነው። በዚህ ምክንያት እንደምታውቁት የሰብሳራን አፍሪካ በተለይ በአፍሪካ በጠቅላላው ችግር ነው። ግን በሰብሳራን አፍሪካ ውስጥ ሴት ተማሪዎች ከታችኛው የትምህርት ክፍል ጀምሮ ዋናው ከትምህርት የሚቀሩበት ምክንያት ይሄ ነው፣ ሞዴስ አለመኖር ነው። ይሄ ተጠራቅሞ ከአመቱ ላይ የሚቀንስባቸው የትምህርት ጊዜ በጣም ብዙ እንደሆነ አሁን ታውቆ እኛም አንዱ አለማችን እነዚህ ይህን ነገር ለማቅለም ነው ቢያንስ እንኳን ይሄ ምክንያት እንዳይሆን፣ ሌላ ብዙ ችግር ምክንያት ሊሆን ይችላል፣ ትምህርት በደንብ ላለመከታተል ለብዙ ተማሪዎች ህይወት ቀላል አይደለም። ግን ቢያንስ ይችን እንኳን መፍታት ለመሞከር ይገባናል ብለን ነበር የተነሳ ነው። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን አንድ መቶ ሰላሳ ተማሪዎችን መርዳታቸውን የዘንድሮ ዓመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱት ተማሪዎች በርካታ ናቸው ትላለች። ብሩ የሚፈልጉ ግን ዘንድሮ ኦፊስ የሚመጡ ከአምስት መቶ ተማሪዎች በላይ አሉ፣ እና በየዓመቱ ብዙ ተማሪዎች እንመልሳለን። የራሳችን የሆነ ስታንዳርድ አለን። በምን መልኩ ሰውን እንመጣለን የሚለው በትምህርት ብቻ አንመርጥም ብዙ ስኮላርሽፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጭ ግቢ ውስጥ ባለው እንቅስቃሴ ኤክስትራ ካሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ነው ችግር ያለበት ተማሪ ነው። ግን ምን መልሰው ይበልጣል ከምንረጣው ማለት ነው በአመት ጀነራል ፊስ ከሰባት መቶ ተማሪ በላይ ይመጣበታል። በእኛ ምስኮራሽ በአንድ ስንመዘግብ ብዙም መዘግባል አምስት መቶ ሶስት መቶ ተማሪ ይመዘግባለን። ከዛ አጣርተን ነው የምንለው። የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበር ና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረው ሆሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረ ገጽ ላይ ለአንድ ሳምንት እንደሚያራዝሙ ትናገራለች። ቫለንታይንስ ዴይ ቢያልቅም ግን የፈንድ ሬዘራችን ማንኛውም ፈንዱን መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን ሌሎ ሙቭመንት ኤዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት ምናገር እንችላለን ሁለተኛ ኢንዲጎጎ ፔጅ አለ ለማንኛውም ውጭ ላሉትም ሀገር ውስጥም ላሉት ሰዎች ኢንዲጎጎ ፔጃችን ላይ በመጓዝ ዶኔት ማድረግ ይችላሉ ሲቀጥል ደግሞ ቀጥታ ዶኔሽን ከፈለጉ አዲሳ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ተፆታ ቢሮ በመምጣት በአካል መገኘት መስጠት ይችላሉ ከምንም በላይ ግን በፌስቡክ ላይ ኮንታክት ቢያደረጓል እኛን ማግኘት ይችላሉ በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ። ሁለት ሺህ ብር አንድ ተማሪ አንድ አመት ታስተምራለች። እና ብዙ አይደለም ግን ለነሱ ትልቅ ለውጥ ነው እና ይህንን መስጠት እንችል ሰው ካለ እናበረታታለን። ከዚህም ካለቀም በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነው። ያው አባባን ሰጥ ብሮች ግን ከተገኙ እንቀበላለን። ስሞቹን የሚሰጡንም ሰዎች ኮግናይት እናደርጋለን። በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ችግር ካለባቸው ተማሪዎች ውጭ አንዳንዴ ደግሞ ለሁለተኛ ዲግሪያቸውና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ሕሊና ገልጻልናለች። ከነዚህ ከእነዚህ መካከል አንዷ ተማሪ ድርቧ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሑፍና ፎክሎር ትምህርት ክፍል የአምስተኛ አመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣውረድ ማለፏን ትናገራለች ትላለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ተማሪዎችን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች። መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደ ኋላ ቀርቼ ነበረ። አስራ ሁለት የጨረስኩት ወደ ዘመና አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህሬ ወደ ቤት ትመጣና እቺ ልጅ ጎበዝ ተማሪ ናትና ለቤት ቤት እንዳታስቀሯት ቲቲአይ ትወዳደርና ትወዳደር፣ አስተማሪም ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳችሁ አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደ ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩ። ከዛ በኋላ ነው ጓደኞቼ ናቸው ሐዋሳ ላይ ደግሞ እንዲህ የቀን ገቡ የኔ ጓደኞች ያለኝን ችሎታ ያውቃሉ። ኤክስቴንሽን ፕሮግራም እንዳለ ነገሩኝ። ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት ስምንት ሺህ የኢትዮጵያ ብር ረድተዋት እንደነበረውም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠናት አቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች። መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ። አንዳንዶቹ ላብራሪ ቤተ መጽሀፍት ደግሞ አይፈቅዱም። እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትይ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ። አሁን የካሴት ላይ ስንት ብር ነው የምትከፊው? አሁን አስራ አምስት ሺ ያስፈልጋል ነው ያሉኝ። እና በተርም አስራ አራት ሺ ሰባ አምስት መቶ ሰባት ሺ አምስት መቶ እስካሁን እየከፈልሽ ተማር እስካሁን አው አሁን ግን በዚህኛው አመት አልከፈልኩም፣ ምክንያቱም አልቻልኩም አልኳቸው። ስራ ተጽፈ ሄድኩኝ። ሌሎች ሰዎች እየተባለ ሲፈለግ ሲፈለግ ስቲል ነው ማግኘት አልቻለም፣ የሚገርምሽ ነገር እና ዘንድሮ ማመረቅ እራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ እየጎተቱኝ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብሄረሰብ ላይ ክፍለ ሀገር መሄድ መቻል አለ። ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ከእሱ ልንጋሽ ለሻይ ቡና ሌሎች ሲወጡ እኔ መወጣ ሰው አይደለም። ሞዴስ ላልሽው ኢቨን እነሱ ሰጥቶኝ ያለው የተወሰነ ወቅት አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥቶኝ ተቀብዬ ያለሁ ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነገር ያቸው ማለት ነው። ያስፈልገኝ ሰጠኝ ለትምህርት ቤት የተደፉ ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች። እዚህ ጋ እንዴት ነው የሚደግፍ አንድ ተቋም ጠፈው ያላንኳኳሙም እንዳለን ያልሄድኩበት ተቋም የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዚዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉት። ጠይቅ ያለሁም በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል? ሀምሳ ሺህ ብር ለእኔ በቂ ነው። ለመጠናቀቅ ድርቧ እንዲህ ወደ መገናኛ ብዙኃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋረጥ ስል ከሁለት አመት በፊት አገዘውኝ። እዚህ ደርሻለሁ። አሁን ደግሞ እንደ የለፋውበት ትምህርት እንዳይቋረጥ ችግረኝ ሰምቶ የሚያገዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫዋ ንቅናቄ የተሰማሩት የዩኒቨርሲቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬ እና በዚህ ሳምንት ገቢ መማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል። ተደባልቀው ድንቅ ዝግጅት ነው ግሩም ዝግጅት ነው ቆንጆ ነው በጣም እና የአዲስ አበባ ዩኒቨርሲቲ ወጣት ተማሪዎችም እያደረጉ ያሉት እንቅስቃሴ በብዙዎች የሚደነቅና የሚደገፍ ይመስለኛል በጣም እነ ህሊና ብርሃኑም በጣም እናመሰግናለን ጽዮንም ይህን በማዘጋጀቷ እንግዲህ ያላንኳኳሁት በር የለም ብላለች ድርቧ የአድማጮቻችን ልብ እንደሚከፈትላታል እንደምትታገዝ ጫፍ ላይ ነው ያለችው። እና ደግሞ ሌላው አዘጋጆቹ ሲናገሩ የቢጫው ንቅናቄ መሪዎች ሲናገሩ ብዙ ቦታ ብዙ ተማሪዎችን እንደሚመልሱ ነው። እርዳታ የሚያስፈልጋቸው አብዛኞቹ እንደሚመልሱ ነው። መሰረታዊ ችግር ያለባቸው ብዙ ተማሪዎች ናቸው። አሁን ይሄ እንዴት አይነት ትልቅ ስራ ነው! ትልቅ ተግባር ነው እና ከአሁን በኋላ ምናልባት እንደውም የሚጣሩበት ጊዜ ይመጣል ብለን ተስፋ እናደርጋለን። ከመመለስ ይልቅ አድማጮችም በዚህ ረገድ እረዳለሁ፣ እንደዚህ ቢደረግስ የሚሉት ካላቸው ቢያደርሱን ወደ ህሊና እንመልሰዋለን። ወደነህሊና አሁን ጉልበት እንመኝላችኋለን። እነ ህሊና፣ ለሁላችሁም ለብጫ ንቅናቄ ተዋናዮች ስለ ፍቅር መልካም የፍቅር ቀን ለሁላችሁም